ወይዘሮ ቆንጂት ብርሃን የኢትዮጵያ ህዝባዊ አቤታዊ ፓርቲ ኢሃፓ መሪ፣ ኢሃፓ በዘንድሮ የ2013 ብሔራዊ ምርጫ ለመሳተፍ የፈለገው ምንድን ነው? የዘንድሮ አገር አቀፍ ምርጫ ለኢሃፓ እንደ ፓርቲ ለኢትዮጵያ እንደ አገር ምን የሚያስገኛቸው ትሩፋቶች አሉ? አመሰግናለሁ ካሳሁን። ኢሃፓ በድጋሚ ኢትዮጵያ ውስጥ ተደራጅቶ በፖለቲካው ሂደት ውስጥ ለመሳተፍ ከገባ ወደ ሶስተኛው ዓመት እየተሸጋገረ ነው። በዚህ ጊዜ ውስጥ እንግዲህ በሁኔታዎች አልፈዋል። ወደ ምርጫ ለመግባትም አገራዊ ውሳኔ ተደርጎ እነሆ ምርጫ ጊዜው እየተቃረበ ዝግጅቶችም እየተጠናቀቁ ናቸው። ኢህአፓ በዚህ ምርጫ ውስጥ ለመሳተፍ የፈለገበት ዋናው ምክንያት በኢትዮጵያ ውስጥ የዴሞክራሲያዊ የምርጫ ሂደት እንዲጎለብት ካለው ፍላጎት አንጻር በኢትዮጵያ ውስጥ ከዚህ በፊት የነበሩት ኢዴሞክራሲያዊ የሆኑ የምርጫ ሂደቶች ውስጥ ባይሳተፍም ምን አይነት ምርጫዎች እንደነበሩ በጣም ስለሚታወቅ ያንን ለመለወጥና የሀፓም ከአርባ ሰባት ዓመታት በፊት የጀመረውን የዴሞክራሲ ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ፣ የኢትዮጵያን ሉዓላዊነት ጥያቄ ሁሉ ብዙዎቹ ያልተመለሱ በመሆናቸው በዛ ውስጥ ያለውን ተሳትፎ ለመቀጠል ባለው ፍላጎት ነው። በተለይ አሁን ኢትዮጵያ በገባችበት አጣብቅኝ ውስጥ የበኩሉን ዴሞክራሲያዊ ሂደቱን በመገንባት አስተዋጽኦ ለማበረከት ነው። ኢትዮጵያ ባለችበት እጅግ አስቸጋሪ ሁኔታ ይህን ምርጫ ኢትዮጵያም በጣም ትፈልገዋለች። ምክንያቱም ሕጋዊ መንግስት ይኖራት ዘንድ ህጋዊ ሁኔታዎችን ታሟላ ዘንድ ይሄ ምርጫ በጣም አስፈላጊ ነው። በውጭም በውስጥም ያሉትን ተግዳሮቶች ሁሉ ማሸነፍ መታገል የሚቻለው ሀገር እንደ ሀገር ስትኖር በመሆኑ ኢትዮጵያን ለማስቀጠል እና በሀገርነቷ እንድትቆይ ሉዓላዊነቷ እንድትጠብቅ ለማድረግ ይሄ ምርጫ ለኢትዮጵያ በጣም አስፈላጊዋ ነው ብለን እናምናለን። በእነዚህ ምክንያቶች የሀፓ በዚህ ምርጫ ውስጥ ይሳተፋል። በአሁኑ ምርጫ ምን ያህል እጩዎችን አሰልፋችኋል? እጩዎች ውስጥ በየትኛው የአገሪቱ የምርጫ ስፍራዎች ላይ ነው ተፎካካሪነታቸው? ሀፓ የሚሳተፈው በዚህ የዴሞክራሲያዊ የሀገር ግንባታ ሂደት ውስጥ የራሱን የበኩሉን አስተዋጽኦ ለማድረግ ነው። በአገር አቀፍ ምክር ቤቱ ፓርላማውም ሆነ በክልሎች ምክር ቤቶች ውክልና ለማግኘትና ህዝብን በመወከል ድምፁን ማሰማት በመፈለግ ነው የሚሳተፈው። እና በዚህ ምርጫ አንድ መቶ ሶስት እጮችን አስመዝግበናል። ከነዚህ ውስጥ የተመዘገቡት በአዲስ አበባ፣ በድሬዳዋ፣ በአማራ፣ በደቡብ እና እንዲሁም በአዲስ በክልልነት ምርጫውን ከሚሳተፈው በሲዳማ፣ በእነዚህ አካባቢዎች ነው ያስመዘገብነው አንድ መቶ ሶስት እጮችን። እስካሁን ድረስ እያካሄዳችሁት ባለው የምርጫ ዘመቻ ምን አይነት እንቅስቃሴዎች እያካሄዳችሁ ትገኛላችሁ? ከህዝብ በኩልስ ምን አይነት አበረታች ድጋፎችን እያገኛችሁ ነው? የጀመርነው የምርጫ ቅስቀሳውን በየካቲት ወር መጨረሻ አካባቢ በጎዳና ላይ ቅስቀሳ ነው። የጎዳና ላይ ቅስቀሳችን የመጀመሪያው በሁሉም በምንወዳደርባቸው አካባቢዎች ላይ በዞን ከተሞች ደረጃ የተጀመረ ነበረ። ከህዝብ ያገኘነው ምላሽ በጣም በጣም መልካም እንደነበረ በዛን ሰዓት ባደረግነው ፍተሻ ተረርተናል። ከዛ ቀጥሎ እንግዲህ በግል እጩዎቻችን መቀስቀሳቸውን በግላቸው ቀጥለዋል። ፍላየሮችን በራሪ ወረቀቶችን በማሳተም ባነሮችን በማሳተም ፖስተሮችን በማሳተም ቤት ለቤት በመሄድ ጎዳና ላይም እንዲሁ በየአጋጣሚዎቹ ቅስቀሳዎችን በማካሄድ በስራ ውስጥ ቆይተዋል። አሁን ግን የምርጫው ቅስቀሳ ወደ መጠናቀቅ እየደረሰ ነው። አንድ አምስት ወይ ስድስት ቀናት ብቻ ናቸው የሚቀሩት። ስለዚህ የመጨረሻውን የጎዳና ላይ ቅስቀሳ ለማድረግ በሁሉም በምንወዳደርባቸው ወረዳዎች የምርጫ ወረዳዎች ማለት ነው በሁሉም ቅስቀሳዎችን እናካሂዳለን ብለን ዝግጅቱ አልቆ እጩዎቻችን በጣም በከፍተኛ ትጋት ውስጥ ይገኛሉ በምረጡኝ ዘመቻችሁ ወቅት ለህዝብ ምን አይነት አጀንዳዎችን እያቀረባችሁ ነው ድምፁን እንዲሰጣችሁ እየጠየቃችሁ ያላችሁት በእናንተ በኩል እንግዲህ የኛ ኢህአፓ ሲጀመርም ጀምሮ ለዲሞክራሲ ግንባታ የሚታገል ለኢትዮጵያ አንድነት ሉዓላዊነት የሚታገል ፓርቲ እንደመሆኑ የመጀመሪያው የኢህአፓ አጀንዳ አገራዊ መግባባትን ጠር የፖለቲካ ውይይቶችን በየደረጃው ማካሄድ፣ የህግ የበላይነትን ማስከበር፣ ኢትዮጵያ ሰላምና መረጋጋት የሰፈነባት አገር እንድትሆን የመስራት በዝቅተኛ የኑሮ ደረጃ ላይ ለሚገኘው ማህበረሰብ የፖሊሲ ማዕቀፎችን እነሱን የሚጠቅም እንዲሆን የመታገል የመሳሰሉትን አጀንዳዎች ነው ይዘን የቀረብ ነው። በተለይ የሴቶችን ጉዳት፣ የአካል ጉዳተኞችንም እንዲሁ የተሳትፎ ዝቅተኛነት እነዚህን ሁሉ ለመለወጥ እና ኢትዮጵያ ለሁሉም ዜጎቿ እኩል የምትመች ሀገር እንድትሆን የዴሞክራሲ ግንባታው እንዲቀጥል ለማድረግ ያለንን ቁርጠኝነት ነው ለህዝብ ይዘን የቀረብ ነው። አሁን በጠቀሷቸው የአጀንዳዎች ውስጥ ይበልጥ የማራጮችን ቀልብ የሳቡ ዋነኛ ትኩረቶች የትኞቹ ናቸው? የኢትዮጵያ ህዝብ አሁን ባለንበት ሁኔታ ትልቁ አጀንዳው አገራዊ አንድነትንና በዘር የተከፋፈለ የፖለቲካ ሂደትን መለወጥ እና ወደ አገራዊ አንድነት መምጣት ላይ ነው ስለዚህ የኢትዮጵያ ሉዓላዊነት የመጠበቅ የማስጠበቅ ኃላፊነትን የዜግነት ፖለቲካን የማራመድን በዝቅተኛ የኑሮ ደረጃ ላይ ያሉ ህዝቦች የገቡበትን የኑሮ ውድነት ለመለወጥ የሚደረግ ትግልን የመሳሰሉትን በጣም የሚደግፋቸው አጀንዳዎች ሆነው አግኝተናቸዋል። እኛም በዛ እንቀጥላለን። እንደሚታወቀው ኢሀፓ ለረጅም ጊዜያት በባህር ማዶ ነው ቆይቶ ወደ ሀገር ቤት በቅርቡ ነው የገባው። በርካታ ደጋፊዎችም አሏችሁ እና ከባህር ማዶ ነዋሪ ኢትዮጵያውያንና ትውልደ ኢትዮጵያውያንስ በዘንድሮ የምርጫ እንቅስቃሴያችሁ ምን አይነት ድጋፎችን እያገኛችሁ ነው? እውነት ለመናገር ኢህአፓ በውጭ ሀገር ያሉት ደጋፊዎች እጅግ በጣም በከፍተኛ ደረጃ የሚሳተፉ እና ሀገር ውስጥ የሚሰሩትን ስራዎች ሁሉ በቅርበት የሚከታተሉ ናቸው። በከፍተኛ የገንዘብም፣ የሃሳብም የብዙ ነገሮች ድጋፍ የሚያደርጉልን ናቸው። አንተም ማስታወቂያዎቹን ተከታትለህ ውይይቶቹንም ተከታትለህ ከሆነ በተከታታይነት በኢትዮጵያ ውስጥ በሚካሄዱ የፖለቲካ እንቅስቃሴዎች ላይ በአጀንዳዎች ላይ የዙም ስብሰባዎችን በማካሄድ ለበርካታ ኢትዮጵያውያን እና ትውልደ ኢትዮጵያውያን መልእክቱን እያስተላለፉ ይገኛሉ። እዚህ ኢትዮጵያ ውስጥ በእጩነት የሚቀርቡ የሚወዳደሩ አባሎቻችን በዙም ስብሰባው ላይ በፖሊሲዎቻችን ላይ ያላቸውን ግንዛቤ፣ ያላቸውን እሳቤ እንዲያቀርቡ በመጋበዝ ተከታታይነት ያላቸውን ውይይቶች እያደረጉ ነው። በዚህ ላይ አብዛኛው የፋይናንስ ድጋፍ የሚመጣው ከነሱ ነው። እጅግ እጅግ ትልቅ ድጋፍ እያደረጉልን መሆኑን መግለጽ እንፈልጋለን። ከወዲሁ አክብሮታችንን እና ምስጋናችንን መግለጽ እንፈልጋለን። እዚህ አጋጣሚ በውጭ ለሚገኘው ማህበረሰብም ሆነ ሀገር ውስጥ ላሉት መራጮች የፓርቲው መልእክት ምን ይሆናል? ኢትዮጵያ አሁን ባለችበት ሁኔታ ኢህአፓን የመሰሉ የቀድሞ ፓርቲዎች የሚያጋጥሟቸው ተግዳሮቶችም እንደተጠበቁ ሆነው እንዳሉ ሆነው የኢትዮጵያ ሕዝብ በሚገባ ታሪክን፣ ምንነትን፣ ያለፈውን ነገር በደንብ የተረዳ በማይመስልበትም ሁኔታ የሚነሱት ጥያቄዎች ዛሬም እየተደገሙ ቢኖሩም እነዛን ሁሉ ተቋቁመን ተግዳሮቶቹን አልፈን ለኢትዮጵያ ዲሞክራሲ ግንባታ የምንተጋ የኢሀፓ አባላት የምናስተላልፈው መልእክት ልዩነታችንን እንድናጠብ፣ ታሪክ ላይ ያለንን እውቀት እንድንመረምር በወሬና በሶሻል ሚዲያ ላይ በሚወሩ ነገሮች ብቻ ሳይሆን የእውነት ስለ ሀገራችን እንድናውቅ እንድናነብ፣ ሀቅን እንድንመረምር በጣም እያሳሰብን አሁን ኢትዮጵያ ላለችበት ግን በየትም በየትም ያለን ኢትዮጵያውያን ኢትዮጵያን ለማሻገር ይሄንን ስድስተኛውን ሀገራዊ ምርጫ በተሳካና በሰላማዊ ሁኔታ እንዲያልፍ ለማድረግ የበኩላችንን አስተዋጽኦ እንድናደርግ ጥብሪያችንን አስተላልፋለሁ። አንድ ያለመረዳት ያለ ይመስለኛል በዚህ ዙሪያ ላይ ይሄንን ስድስተኛውን ሀገራዊ ምርጫ እንዲሳካ የበኩላችንን ጥረት ማድረግ ኢትዮጵያዊነትን፣ ሉዓላዊነትን በማስቀደም መሆኑን ሁሉም እንዲያውቅልን እንፈልጋለን። ምክንያቱም ይህ ስድስተኛው አገራዊ ምርጫ ሙሉ በሙሉ ዴሞክራሲያዊ፣ ነፃ፣ ፍትሃዊ ይሆናል ብለን ጠብቀን አይደለም። ነገር ግን ባለችው ቀዳዳ፣ ባለችው ክፍተት፣ ባለችው ጭላንጭል ውስጥ ትልቁም ብርሃን የመፈለግ ስራ ነው የምንሰራው እና ይሄንን ተረድቶ የኢትዮጵያ ሕዝብ በውጭም ሀገር ያሉ ኢትዮጵያውያን በዚህ መልኩ ድጋፋቸውን እንዲያደርጉ ጥብሪያችንን እናስተላልፋለን። ሰላም የሰፈነበት ምርጫ እንዲሆን እንሰራለንም እንመኛለንም። ወይዘሮ ቆንጂት ብርሃን የኢትዮጵያ ሕዝባዊ አቤታዊ ፓርቲ የሃፓ መሪ ስለ ቃለም ልልሱ እናመሰግናለን። መልካም እድል። በጣም አመሰግናለሁ ካሳሁን፣ ስለሰጠህን እድል ድምጻችንን ስለምታሰማልን በጣም ነው የምናመሰግነው። እግዚአብሔር ይስጠልን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር።